በደቡብ አፍሪካ አንዳንድ ጥናቶች እንደሚያመለክቱት የሶስት አመት ዲግሪ ለማጠናቀቅ እስከ ሶስት መቶ ሀምሳ ሺህ ራንድ የሀገሪቱ ገንዘብ ይፈጃል። በመንግስት ዩኒቨርሲቲዎችም የምግብ የመኝታ፣ የትራንስፖርትና የተለያዩ ወጪዎችን ሳይጨምር በአመት እስከ ስልሳ ሺህ ራንድ ስለሚጠይቅ የስርዓት ቁጥርና የኑሮ ውድነት በየጊዜው በሚፈታተነው ዜጎቿ ዩኒቨርሲቲ ገብቶ መማር እጅግ አዳጋች መሆኑን ነው እየጠቀሱ የሚገኙት የደቡብ አፍሪካ የተማሪዎች ህብረት በምህጻረ ቃል ሳዩስ እንደገለጸው በሀገሪቱ በየጊዜው የሚደረገው የትምህርት ቤት ክፍያ ማሻቀብ የኑሮ ውድነት በሚፈታተነው ጥቁር ደቡብ አፍሪካውያን ከፍተኛ የትምህርት ተቋማት ለመግባት በሚያደርጉት ጥረት ላይ ትልቅ እንቅፋት እየሆነ ይገኛል እያለ እየጠቀሰ ነው የሚገኘው። ይባስ ብሎም መንግስት ለከፍተኛ ትምህርት ቤቶች የሚያደርገው ድጋፍ በመቀነሱ ከጎርጎሮሳውያን አቆጣጠር ከሁለት ሺህ አስራ ስድስት ጀምሮ ክፍያው ከስድስት እስከ ስምንት ፐርሰንት እንደሚጨምሩ ተቋማቱ ይፋ በማድረጋቸው ከስድስት ወራት በፊት በመላ ሀገሪቱ ከፍተኛ የሆነ የተማሪዎች ተቃውሞና ሁከት ተቀስቅሶ በመንግስት ጣልቃ ገብነት ነበር ጉዳዩ ተቀዛቅዞ የቆየው። ተማሪዎቹ ተቃውሟቸውን በምን መንገድ ነው እያሰሙ ያሉት? እንግዲህ እነዚህ ተማሪዎች ተቃውሟቸውን እየገለጹ የሚገኙት የተለያዩ መፈክሮችን በመያዝ በክፍያ መጨመር ብቻ ሳይሆን በአጠቃላይ የከፍተኛ ትምህርት ተቋማት ክፍያ ነፃ መሆን አለበት የሚል ጥያቄ እያቀረቡ ነው የሚገኙት። ይሄ ጥያቄ ከደቡብ አፍሪካውያን፣ ከዜጎች፣ ከፖለቲከኞች የተሰጠው ምላሽ ምን ይመስላል? ምሁራንና የመገናኛ ብዙኃንም የከፍተኛ ትምህርት ክፍያ መጨመር ላይ መንግስት ምንም መፍትሄ ሳያስቀምጥ በጀት የለኝም የሚል የሚዘጋው አጀንዳ ሊሆን አይችልም። አቅም የሌላቸው ድዎችን በከፍተኛ ትምህርት ተቋማት ደጃት አትድረሱ እንደማለት ስለሚቆጠር አግባብነት የለውም እያሉ አስተያየት እየሰጡ ነው የሚገኙት የደቡብ አፍሪካ የትምህርትና የለውጥ ማዕከል መብት ተሟጋች ዳይሬክተር ፕሮፌሰር ሳሊም ባሊ ደግሞ ሀገሪቱ በርካታ ጥቅም ለማይሰጡና ባክነው ለሚቀሩ ግዙፍ ፕሮጀክቶች በርካታ ገንዘብ ለትምህርት ስራ መዋል ትችል ነበር እያሉ እየጠቀሱ ነው የሚገኙት። ከሶስት አመት በፊትም አማራጭ የተባሉ የመፍትሄ ጥናቶችን ለብሔራዊ ግምጃ ቤት ማቅረባቸውና ሰሞኑን ግምጃ ቤቱ ገንዘብ የለኝም ማለቱን አንቀበለውም ያሉት ዳይሬክተሩ የሀገሪቱ ህገ መንግስት ለሁሉም ዜጎች ጥራት ያለው ትምህርት በነጻ አቀርባለሁ ብሎ ያጠደቀውን ህግ ማክበር አለበት እያሉ የተለያዩ እንቅስቃሴዎች እየተደረጉ ነው የሚገኙት። በአሁኑ ሰዓት የፕሬዚደንት ጃኮብ ዙማ መንግስት ጉዳዩን እንዴት እየተመለከተው ነው? እስካሁን ድረስ በግልጽ የሰጠው ምላሽ አለ? የሀገሪቱ የከፍተኛ የትምህርት ተቋማትና ስልጠና አጣሪ ኮሚሽን ተቋቁሞ ነበረ። የዚሁ አጣሪ ኮሚሽን ሊቀመንበር ዳኛ ጆናታን ሄር እንደገለጡት ኮሚሽኑ ያደረገውን ዙሪያ መለስ ጥናት መፍትሄ ያመለከተበትን ሰነድ ለፕሬዚዳንት ጃኮብ ዙማ ማቅረባቸውንና አጠቃላይ ሁኔታዎችን ተመልክተው የመጨረሻውን ውሳኔ የማሳለፉ ኃላፊነት በፕሬዚዳንቱ እጅ ነው ነው ያሉት። በተማሪዎች፣ በቤተሰቦቻቸው፣ በምሁራን፣ በመገናኛ ብዙሀንና በሀገሪቱ በሚገኙ የፖለቲካ ፓርቲዎች ጭምር ከፍተኛ ድጋፍ ያለው የተማሪ ጥያቄ መፍትሄ ካልተፈለገለት በተለያዩ ሰልፎች እና ቁጣዎች በመንግስት ላይ ተቃውሞ ሊደርስበት ስለሚችል ቀድሞውንም መፍትሄ ይሰጣቸዋል ታገ ሱ ተብሎ የተቀዛቀዘውን የተማሪዎች አድማ ዳግም ተቀስቅሶ ችግር ውስጥ ከመገባቱ በፊት ፕሬዚዳንት ጃኮብ ዙማ የመፍትሄ ትዕዛዝ ይሰጣሉ ተብሎ እየተጠበቀ ነው የሚገኙ። ምናልባት በአዲሱ የፈረንጆች አመት በሁለት ሺ አስራ ሰባት አመተ ምህረት የሀገሪቱ የከፍተኛ ትምህርት ተቋማት በተማሪዎች ላይ ለመጣል ያሰቡትን ክፍያ በመንግስት ጫንቃ ላይ እንዲወርቅ በማድረግ የማረጋጋት እርምጃ ሊወስዱ ይችላሉ ተብሎ ነው የተገመተው። ሌላው የሀገሪቱ የከፍተኛ ትምህርት ሚኒስቴር ብሌንዲን ዚማንዴ እባካችሁ ሰልፍና እውከት አያስፈልግም፣ ትምህርት እንዲቋረጥ አታድርጉ፣ መፍትሄ እንሰጠዋለን፣ በትዕግስት ጠብቁ እያሉ ነው ያሉት። መላኩ አየለ ለሰጠ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ።